የዲ ደብልዩ ዜና አመሰግናለሁ ዮሐንስ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በሰሜናዊ ኬንያ በአንድ ባህላዊ የወርቅ ማዕድን ማውጫ ስፍራ በደረሰ የመሬት መናድ በትንሹ አምስት ሰዎች ሞቱ። ሌሎች በርካቶች የደረሱበት አልታወቀም። የኤርትራው ፕሬዚዳንት ኢሳይያስ አፈወርቂ የበላይና ጠቅላይ ሲሉ የገለጿቸው ኃይሎች በቀጠናው ሌላ ዙር ጦርነት ለመቀስቀስ እያሴሩ ናቸው ሲሉ ከሰሱ። በወታደራዊ ሁንታ በምትመራው ምዕራብ አፍሪቃዊቷ ቡርኪና ፋሶ ለሁለት ቀናት የሚቆይ ሀገራዊ የምክክር ጉባኤ ዛሬ ተጀመረ። እስራኤል በደቡባዊ ጋዛ ራፋ የምታደርገውን ወታደራዊ ዘመቻ በፍጥነት እንድታቆም የዓለም አቀፉ ፍርድ ቤት ያስተላለፈው ውሳኔ የፍልስጤማውያኑን ታጣቂ ቡድን ሐማስ ያጠናክራል ስትል እንግሊዝ ነቀፈች። የሩሲያ ጦር ኃይል በምስራቃዊ ዩክሬን እያደረገ ያለውን ጥቃት አጠናክሮ ሌላ አንዲት መንደር መቆጣጠሩን አስታወቅም። በኢንዱስትሪ የበለጸጉ የቡድን ሰባት አባል ሀገራት የፋይናንስ ሚኒስትሮች በበኩላቸው በሩሲያ ላይ ሌላ የኢኮኖሚ ማዕቀብ ለመጣል የሚያስችል ረቂቅ እያዘጋጁ መሆኑ ተሰምቷል። ዜናውን በዝርዝር በሰሜናዊ ኬንያ በአንድ ባህላዊ የወርቅ ማዕድን ማውጫ ስፍራ በደረሰ የመሬት መናድ በትንሹ አምስት ሰዎች ሞቱ፣ ሌሎች በርካቶች ደግሞ የደረሱበት አልታወቀም። አደጋው ትናንት አርብ በሰሜናዊ የሀገሪቱ ክፍል ሄሎ አርቲሳናል በተሰኘ የማዕድን ማውጫ ስፍራ ከደረሰ በኋላ የሟቾቹን አስክሬን ወዲያው ማውጣት መቻሉን የአካባቢው ባለሥልጣናት ተናግረዋል። በመሬት መናዱ በትንሹ ስምንት ያህል ሰዎች ተቀብረው እንደሚገኙ የሕይወት አድን ቡድን ፖሊስና የአካባቢው ባለስልጣናት በጋራ የሰጡትን መግለጫ ጠቅሶ ሮይተርስ የዜና ወኪል ዘግቧል። በመሬት መናድ ወቅት ተጎድተው የተረፉ ሁለት ሰዎች ወደ ሆስፒታል መወሰዳቸውም ተገልጿል። ኬንያ ከኢትዮጵያ በምትዋሰንበት ሰሜናዊ ግዛት በባህላዊ መንገድ የሚደረጉ የወርቅ ማውጫ ጉድጓዶችን መንግስት ቢዘጋም ህገወጥ ማድን አውጪዎች የመንግስትን እገዳ ችላ በማለት በማድን ፍለጋ ስራው መግፋታቸውን ዘገባው አመልክቷል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የበላይና ጠቅላይ ሲሉ የገለጿቸው ኃይሎች በቃጠናው ሌላ ዙር ጦርነት ለመቀስቀስ እያሴሩ ናቸው ሲሉ ከሰሱም። ፕሬዚዳንቱ ክሱን ያሰሙት 33ተኛው የኤርትራ ነጻነት ቀን ትናንት ሲከበር ባደረጉት ንግግር ነው። ለ13 ደቂቃ በቆየውና በአብዛኛው በአለም አቀፍ ፖለቲካዊና ኢኮኖሚያዊ ጉዳዮች እንዲሁም የኃይል አሰላለፍ ባተኮረው የፕሬዚዳንት ኢሳያስ አፈወርቂ ንግግር በስም ያልተጠቀሱ የበላይና ጠቅላይ ብለው የተገለጹ ኃይሎች በአለም አቀፍ ደረጃ ቀውስ በመፍጠር ግጭቶች በመቀስቀስና በማባባስ ላይ መሆናቸውን ተናግረዋል። አብዘን ዝሓለፋ 33 ዓመታት ባለፉት 33 የነጻነት ዓመታት በእነዚህ የበላይና ጠቅላይ ኃይሎች ሲጎነጎኑ የነበሩ አጀንዳዎች ከማላተምና ቀውስ ለኩሰህ ማስተዳደር ወደ ወረራና ጦርነቶች ተሻግሮ ያስከተለው መጠላለፍና ውድመት እጅግ በጣም ትልቅ ነበረ። እነዚህ ግጭቶች መምከናቸውን ተከትሎ ጭንቀት ውስጥ ያሉ የበላይና ጠቅላይ ኃይሎች ሌላ ጦርነት የመለኮስ እቅዳቸው ግልጽ ሚስጥር ሆኗል ማለት ይቻላል። ካልእ ኩናትና የምብራ ፈሶታቱን ቁል ምስጢር የበላይና ጠቅላይ ብለው ፕሬዚደንቱ የገለጿቸው ኃይሎች የኤርትራ ባለችበት ቀጠና ብቻ ሳይሆን ኢሲያና አውሮፓን ጨምሮ በዓለም አቀፍ ደረጃ ቀውሶች በመፍጠር ላይ ናቸው ያሏቸውን መጥቀሳቸውን የመቀሌው ዘጋቢያችን ሚሊዮን ኃይለስላሴ በላከው ዘገባ አመልክቷል። እንደዚያም ሆኖ ግን ፕሬዚዳንቱ አንዱንም ሀገር በስም ጠቅሰው ተጠያቂ ሲያደርጉ አልተደመጡም። በወታደራዊ ሁንታ በምትመራው ምዕራብ አፍሪቃዊቷ ቡርኪና ፋሶ ለሁለት ቀናት የሚቆይ ሀገራዊ የምክክር ጉባኤ ዛሬ ተጀመረ። የምክክር ጉባኤው በእስላማዊ ጂሃዲስቶች ለምትናጠው ሀገር በሲቪል የሚመራ አስተዳደር ለመመስረት ተስፋ ተጥሎበታል። የአገሪቱ ወታደራዊ መንግስት መሪን ወክለው በጉባኤ የተገኙት ሚኒስትር ታሪክ የምንሰራበት ጊዜ ተቃርቧል ባሉት የመክፈቻ ንግግራቸው ለዚህ ነው ሀብታችንን በፍትሐዊነት ለመካፈል አስፈላጊ የሆነውን ለመጠበቅና በታሪካችን ውስጥ አዲስ ገጽ ለመጻፍ ልዩነታችንን ጸጥ ልናደርግ ይገባል የምንለው ብለዋል። በመጀመሪያው ሀገራዊ ጉባኤ ወታደራዊውን መሪ ኢብራሂም ትራውሬ የሀገሪቱ ፕሬዚዳንት በማድረግ የህገ መንግስት አርቃቂ ጉባኤን አዋቅሯል። በጉባኤው እየተሳተፉ የሚገኙ አንድ ጉባኤተኛን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ጉባኤው የሽግግር መንግስት የቆይታ ጊዜ ላይ በማተኮር ውይይት ይደረጋል። እንደዘገባው ከሆነ ምናልባትም የሽግግር መንግስቱ የቆይታ ጊዜ ከፊታችን የሰኔ ወር መጨረሻ አንስቶ ለሶስት ዓመት ከስድስት ወር ገደማ ሊራዘም ይችላል። እስራኤል በደቡባዊ ጋዛ ራፋ የምታደርገውን ወታደራዊ ዘመቻ በፍጥነት እንድታቆም የዓለም አቀፉ ፍርድ ቤት ያስተላለፈው ውሳኔ የፍልስጤማውያኑን ታጣቂ ቡድን ሐማስ ያጠናክራል ስትል እንግሊዝ ነቀፈች። ደቡብ አፍሪካ በእስራኤል ላይ የከፈተችውን የዘር ማጥፋት ወንጀል ጉዳይ የተመለከተው ዓለም አቀፉ ፍርድ ቤት በእስራኤል ላይ አስቸኳይ ትእዛዝ አስተላልፏል። እንግሊዝ የውጭ ጉዳይ ሚኒስትር ትናንት አርብ ባወጣው መግለጫ እንዳለው ሐማስ ከእስራኤል የቀረበለትን የታጋቾች ማስለቀቅ ሐሳብ አለመቀበሉም፣ እንዲሁም ፍርድ ቤቱ ያስተላለፈውን ውሳኔ ጨምሮ ጦርነቱ ቢቆም ሐማስ ተመልሶ እንዲጠናከር መንገድ ይከፍትለታል ብሏል። መግለጫው አክሎም ያ ከሆነ ደግሞ ሰላምም ሆነ የሁለት መንግስታት ሐሳብ ተፈጻሚ ሊሆን የሚችልበት እድል አይኖርም ብሏል። የዓለም አቀፉ ፍርድ ቤት ትእዛዙን በማስፈጸም ስልት ላይ ጥያቄ ያስነሳል ያለው የእንግሊዝ የውጭ ጉዳይ ሚኒስቴር መግለጫ ውሳኔው የእስራኤልን ዓለም አቀፍ መገለል ያጎላ ነው ሲልም ወቅሰዋል። ይህ በእንዲህ እንዳለ የዓለም አቀፉን ፍርድ ቤት ውሳኔ ወደ ጎን በመቶ እስራኤል በራፋ የምታደርገውን ጥቃት አጠናክራ ቀጥላለች። ዛሬ ቅዳሜ የእስራኤል ወታደሮች በራፋ በርካታ ታጣቂዎች መግደላቸውን እና የሐማስ መገልገያ ነበር ያሉትን ዋሻ ማግኘታቸው ተዘግቧል። የጋዛ የጤና ሚኒስቴር በበኩሉ በጋዛው ጦር ጦርነት የተገደሉ ፍልስጤማውያን ቁጥር 3593 መድረሱን አመልክቷል። ይህ ዶቼ ቬለ ነው። የሩሲያ ጦር ኃይል በምስራቃዊ ዩክሬን እያደረገ ያለውን ጥቃት አጠናክሮ ሌላ አንዲት መንደር መቆጣጠሩን አስታወቀም። የሩሲያ ጦር በዶኔትስክ ግዛት ውስጥ በምትገኘውና በቅርቡ በተቆጣጠራት የአርክቴይን ከተማ አቅራቢያ የምትገኘውን የአርኬንግሊስኬ መንደር መቆጣጠሩን የሩሲያ የመከላከያ ሚኒስቴር ይፋ አድርጓል። የዩክሬን ጦር በበኩሉ በዶኔትስክ ግዛት እየተደረገ ባለው ጦርነት የሩሲያ ጦር ባደረሰው ጥቃት ሦስት ሰዎች ተገድለው ሌሎች ሁለት መቁሰላቸውን ገልጿል። የሩሲያ ጦር ከያዝነው የሚያዚያ ወር ጀምሮ በሰሜን ምስራቃዊ የኬርጄቭ ግዛት በከፈተው መጠነ ሰፊ ወታደራዊ ዘመቻ የዩክሬን ኃይሎችን እንዲያፈገፍጉ አስገድዷቸዋል። ነገር ግን የዩክሬን ጦር ትናንት አርብ ባወጣው መግለጫው ጦሩ በከፈተው የመልሶ ማጥቃት የሩሲያ ኃይሎች በኬርጌቭ ግዛት ውስጥ ወደፊት እንዳይራመዱ መግታቱን አስታውቋል። ምንም እንኳ የሩሲያ ኃይሎች በሌሎች ግዛቶች ማጥቃታቸውን አጠናክሮ መቀጠላቸው ቢዘገብም በመጨረሻም በኢንዱስትሪ በለጸጉ የቡድን ሰባት አባል ሀገራት የፋይናንስ ሚኒስትሮች በሩሲያ ላይ ሌላ የኢኮኖሚ ማዕቀብ ለመጣል የሚያስችል ረቂቅ እያዘጋጁ መሆኑን አስታወቁም። ሚኒስትሮቹ አሁንም በሩሲያ ለሚጥሉት ማዕቀብ በዩክሬን እየተካሄደ ያለውን ጦርነት በምክንያትነት ጠቅሰዋል። ሚኒስትሮቹ ከሩሲያ አንጻር ለመጣል ያሰቡትን ማዕቀብ አስመልክቶ እያሰናዱ ያሉትን መግለጫ አስቀድሞ መመልከቱን የጠቀሰው የፈረንሳይ የዜና ምንጭ እንዳለው የቡድን ሰባት አባል ሀገራት የሩሲያን የገቢ ምንጮች ማሽመድመድ ኢላማ አድርገዋል። በዩክሬን እየተካሄደ ላለው ጦርነት የሚውል መዋለ ንዋይና ሌሎች የኢኮኖሚ መሰረቶች ተለይተው ማዕቀብ ይጣልባቸዋል። ማዕቀቡ በዋናነት ከኢነርጂ የሚገኘውና ወደፊት ሊያስገኝ ይችላል ተብሎ የሚታሰበውን የገቢ ምንጭ እንደሚያተኩር ዘገባው አመልክቷል። ሩሲያ በዩክሬን ጦርነት ከከፈተችበት ዕለት አንስቶም የቡድን ሰባት አባል ሀገራትን ጨምሮ በርካታ ምዕራባውያን ሀገራት በጋራና በተናጠል በርካታ ማዕቀቦችን በሩሲያ ላይ ጥለዋል። ይህ ዶችቨለ ነው። አድማጮች ዜናዎችን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። በሰሜናዊ ኬንያ በአንድ ባህላዊ የወርቅ ማውጫ ስፍራ በደረሰ የመሬት መናድ በትንሹ አምስት ሰዎች ሞቱ። ሌሎች በርካቶች የደረሱበት አልታወቀም። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የበላይና ጠቅላይ ሲሉ የገለጿቸው በቀጠናው ሌላ ዙር ጦርነት ለመቀስቀስ እያሴሩ ናቸው ሲሉ ከሰሱም። በወታደራዊ ሁንታ በምትመራው ምዕራብ አፍሪቃዊቷ ቡርኪና ፋሶ ለሁለት ቀናት የሚቆይ ሀገራዊ የምክክር ጉባኤ ዛሬ ተጀመረም። እስራኤል በደቡባዊ ጋዛ ራፋ የምታደርገው ወታደራዊ ዘመቻ በፍጥነት እንድታቆም የዓለም አቀፉ ፍርድ ቤት ያስተላለፈው ውሳኔ የፍልስጤማውያኑን ታጣቂ ቡድን ሐማስ ያጠናክራል ስትል እንግሊዝ ነቀፈች። የሩሲያ ጦር በምስራቃዊ ዩክሬን እያደረገ ያለውን ጥቃት አጠናክሮ ሌላ አንዲት መንደር ተቆጣጠረ። በኢንዱስትሪ የበለጸጉ የቡድን ሰባት አባል ሀገራት ደግሞ በሩሲያ ላይ ሌላ ማዕቀብ ለመጣል ረቂቅ እያዘጋጁ መሆኑ ተሰምቷል። ዜናው በዚሁ አበቃ። ጤና ይስጥልን።